የሐረር ኮንዶሚኒየም ቤቶች ለባለቤቶቻቸው ተመለሱ ይለናል አዲስ ቸኮል በተከታዩ ዘገባው። ላለፉት አራት ወራት ማንነታቸው ባልታወቁ ግለሰቦች የኮንዶሚኒየም ቤታቸው ተወስዶባቸው የነበሩ የሀረር ገልመሽራ ነዋሪዎች ቤቶቻቸው ተመልሰውላቸዋል። ለመምህራን ሲገነቡ የነበሩ ስልሳ የኮንዶሚኒየም ቤቶችና ለግለሰቦች ተላልፈው የነበሩ ሰባ አምስት ሌሎች ኮንዶሚኒየም ቤቶች ሁሉም ለባለቤቶቻቸው ተመልሰዋል። በክልሉ መንግስት እምነት በማጣት ቤታችን ይመለስልን ብለው ሳይጠይቁ የቆዩ ሌሎች ኮንዶሚኒየም ባለቤቶች ወይም ባለ ንብረቶች ከአዲስ እንቅስቃሴ የመጀመራቸውን ይገልጣል። አሁንም ለዝርዝሩ ወደ አዲስ ቸኮል ከአራት ወር በፊት በሀረር ገልመሽራ አካባቢ ከተገነቡ ስድስት መቶ ገደማ የኮንዶሚኒየም ቤቶች ውስጥ ማንነታቸው ባልታወቁ ሰዎች ተወስደው የነበሩ ቢያንስ መቶ ሰላሳ አምስት ቤቶች ለባለቤቶቻቸው መመለሳቸውን ነዋሪዎች ለቪዮኤ አስታውቀዋል። በወቅቱ ቤታቸው ተወስዶባቸው ለቪዮኤ ቅሬታቸውን ካቀረቡት ስማቸው እንዲጠቀስ ያልፈለጉ አንዷ ነዋሪ እንዲህ ብለዋል። ከሴቴ ቢሮ እና ከቤቶች ማሳበመ ቤቱን ባለፈው አስራ አምስት ቀን ጀምሮ ይተረክብ ሌሎች እስከ እስከእርሶ ተመልሶላቸዋል አው፣ ከሰባ አምስት ሰዎች ጋር ነው አብሬ የተረከብኩት። ሰባ አምስት አንድ ላይ ሆናም ተረክበናል። ቤቱ የተጎዳ ነው። በምን ሁኔታ አገኛችሁት? ሽንት ቤቱን በተበላሽተዋል። በርና መስኮቶቹ ተከባብረዋል። ግድግዳ ላይ ትለውበታል፣ ትሎበታል፣ ጎደል። የተወሰነ ድሳት ይፈልጋል። በአካባቢው ነዋሪ የሆኑ የአይን ታዛቢም ይህንኑ ብለዋል። አሁን የሁሉም ተመልሷል። አንድም ተቀረ ጎረቤታችን ነች ተመልሶላታል። ድግሞ አስረዋል። እንደ አሁን አንጀማ ምናምን የምትንትን የምትል ከሆነ እስር ቤት ነው የሚያስገቡት። ወጥተዋል፣ ማንም ሰው የለም አሁን። መንግስት እዚህ ላይ ቆራጥ እርምጃ ነው የወሰደው። ጥሩ ነው ያደረገው። ፖሊስም ተመድቧል። አንድም አንድም ሰው የቀረ የለም፣ አስወጥቷቸዋል። የአረሪ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍ የቤት ወረራው ከኮንዶሚኒየም ባሻገር በግለሰብ ይዞታዎች እና በቀበሌ ቤቶችም ጭምር የተስተዋለ እንደነበር ተናግረዋል። ሕገወጥ ቤቶች ወረራ ሶስት አይነት ነው ያለው። አንደኛ በቀበሌ ቤቶች ላይ፣ ሁለተኛ ኮንዶሚኒየም፣ ከዛ የግለሰብ በተለይ የራሳቸው መኖሪያ ቤት ያላቸው ሰዎች በተለያዩ ምክንያት ውስጥ የማይኖሩት ላይ ነው የተደረገው ይሄ አዳጋ ላይ መቶ ሰላሳ አምስት የሚሆኑ ቤቶች ሙሉ በሙሉ መመለስ ተችሏል። ከዚህ ውስጥ ኮንዶሚኒየም ቤቶች ያስረከብነው ለቤቶች ልማትና ኤጀንሲ ነው ሬስፖንስቢሊቲ እንዲወስዱ ያደረግ ነው። ከዛ ውጭ ደግሞ የግል ቤቶችን ባለቤቱ ራሱ ቁልፉን ተቀብሎ የሚገባበት አንድ አምስት ቤቶች በዛ መልክ የጨረስነው አሉ። የቀበሌ ቤቶች ደግሞ ቀበሌና ወረዳ መስተዳደሩ በራሳቸው እንደሄዱበት እና የነበረበት ግለሰብ እንድመለስ የተደረገበት ሁኔታ ነው ያለው። ይህንን ፕሮሲጀር መጀመሪያ በውይይት ነው የተደረገው። እውነታውን በመነጋገር የነበረው የ ቀጥታ ችግር ያመጣው ጣጣ መሆኑን በመገንዘብ አሁን ምንድነው ያለው፣ ይሄ ግጭት ሲፈጠር መካካድ ሁሉ የነበረበት አብዛኛው እንደሚባለው አይደለም ጉዳዩ። የተለያዩ አካላቶች በጦር መሳሪያ ይዞ በጉልበት ከፍተዋል የሚባለው ነገሮች አብዛኛው ውሸት ሆነው ነው ያገኘ ናቸው። ለምንድን ነው መንግስት ሰራተኛ እዚህ በአመራር ላይ የነበሩት አብዛኛው ሰዎች ከዘመዶቻቸው ከውጪ ወይም ከክልሉ ውጪ አንስቶ ያሳፈሩበት ነው። አብዛኛው እያገኙ ናቸው። ስለዚህ ይህንን እዚህ ክልል ውስጥ የተሰሩት የኪራይ ሰብሳቢነትና የመልካም አስተዳደር ችግሮች በዚህ ታፍኖ እንዲቀርና እንዳይነሳ የሚፈልጉ ኃይሎች እንዳሉም የተረዳ ስለሆነ ግለሰቦች ፍላጎታቸው ብኖ ኖሮ ዳዎች ናቸው። አብዛኛው እዛ ውስጥ ከገጠር አምጥቶ ያስቀመጡት እኔ የገሌ ነው ያስቀመጠኝ እኔ የገሌ ነው ያስቀመጠኝ እወጣለሁ እያሉ ነው የወጡት። በክልሉ መንግስት እምነት በማጣት ቤት ተወስዶብናል ብለው ማመልከቻ ሳያቀርቡ ቀርተው የነበሩ ሌሎች የቤት ባለንብረቶችም አዲስ የቤቴ ይመለስልኝ ጥያቄ ማቅረብ መጀመራቸውን ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጫችን ጨምረው ተናግረዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ